You're with SPS Radio. Find more great stories in your language at sbs.com.au. የአውስትሬልያ <laughs> ሚዲያ ተቋማት የነጻነት ገደቦችን ተቀናቅነው ዘመቻ ሲያካሂዱ ጠቅላይ ሚኒስትሩ ማንም ሰው ከሕግ በላይ አይደለም እያሉ ነው። ሉላዊ ስጋት ቢኖርም በጅሮንዱ የአውስትሬሊያ ምጣኔ ሀብትን ክበው እየተናገሩ ነው የሚሉት ግንባር ቀደም ርዕሰ ዜናዎቻችን ናቸው። የሚዲያ ነጻነት ክርክር በፓርላማ ጥያቄና መልስ ጊዜ ጎልቶ ቢነሳም የጠቅላይ ሚኒስትሩ ምላሽ ማንም ከሕግ በላይ አይደለም ሆኗል። ክርክሩ በአውስትራሊያ ትላልቅ የሚዲያ ድርጅቶች የተቀሰቀሰ ሲሆን ለታዳሚዎቻቸውም ፊታቸው ተደቅነው ስላሉት አደጋዎች አስጠንቅቀዋል። የአገሪቱ ዋና ዋና ጋዜጦች የፊት ገጾቻቸውን ጥቁር የተሰመረባቸው ጽሑፎችን አንግበው ወጥተዋል። ተቃዋሚ ቡድን መሪ አንቶኒ አልቤኒዚ በአውስትራሊያ ፌዴራል ፖሊስ ክስ ሊገጥማቸው የሚችሉትን ሪፖርተሮች ሁኔታ አንስተው ጠቅላይ ሚኒስትሩ ጥያቄያቸውን ሲያቀርቡ፣ ጠቅላይ ሚኒስትሩ አሁን የኤቢሲ ጋዜጠኛ ዳን ኦክስ የኒውስ ኮርፕ ጋዜጠኞች ሳም ክላርክና አኒካ ስሜተርስ ስራቸውን በመተግባራቸው ብቻ ክሱ እንዳይመሠረት ሊያደርጉ ይችላሉን? ጠቅላይ ሚኒስትሩ ጋዜጠኝነት ወንጀል እንዳይደለስ ይስማማሉን ብለዋል ጠቅላይ ሚኒስትር ሞሪሰን በበኩላቸው አፈ ጉባኤ እኒህ ማን ሊከሰስ ይገባል ውሳኔዎች በፖለቲከኞች ይወሰናሉ ብዬ አላምንም አመኔታዬ ሕግን ተከትሎ እንጂ የሚል ነው በማለት ምላሻቸውን ሰጥተዋል ይህ በእንዲህ እንዳለም ኤስቢኤስ የማወቅ መብቶ በሚል ቀስቃሽ ቃል በመላው አገሪቱ የሚካሄደው የሚዲያ ድርጅቶች ዘመቻ አካል ሆኖ አብሯል። የኤስቢኤስ ማኔጂንግ ዳይሬክተር ጄምስ ቴይለር ባለፉት 20 ዓመታት ውስጥ ጋዜጠኞች ሥራቸውን በአግባቡ እንዳይሰሩ ገደቦች እንደጣሉባቸው ሲገልጡ ማኒ ኦፍ አወር ኦዲየንስ ሜምበርስ ማኒ ኦፍ አወር ስታፍ ኢንዴድ አያሌ አድማጮቻችንና በርካታ የሙያ ባልደረቦቻችን የፕሬስ ነጻነቶች ከማይከበሩባቸውና ጋዜጠኞች አዘውትረው ከሚከሰሱባቸው አገራት የመጡ ናቸው። ወደ አውስትሬሊያ የዘለቁትም የብርቱ ዲሞክራሲያችን ተቋዳሽ ለመሆን ነው። ሁሉም አውስትራሊያውያን በተለይም አድማጮቻችንና ተመልካቾቻችን የፕሬስ ነጻነቶች ለአውስትራሊያ ዲሞክራሲ ወሳኝ አካል መሆናቸውን ልብ እንዲሉ እንሻለን በማለት የፕሬስ ነጻነት ጠቀሜታንና የተደቀኑበትን ተግዳሮቶች አንስተው አሳስበዋል። በጅሮንድ ጆሽ ፍራይደንበርግ በቻይናና ዩናይትድ ስቴትስ መካከል የተፈጠረው የንግድ ውዝግብ ሉላዊ የምጣኔ ሀብት ድንጋጤን አልከሰተም ብለው አለ ያሉ ቢሆንም ሳሳቢ መሆኑን ግና አምነዋል። በጅሮንዱ ይህን የተናገሩት የዓለም ባንክና ዓለም አቀፍ የገንዘብ ድርጅት ስብሰባዎችን ዋሽንግተን ዲሲ ላይ ከተካፈሉ በኋላ ባሰሙት ንግግር ነው። የቡድን 20 የፋይናንስ ሚኒስትሮችን ጉባኤ የተካፈሉት ጆሽ ፍራይደንበርግ የሚኒስትሮቹና የባንክ ገዢዎቹ አታይ ኮስተር ያለ ቢሆንም በድንጋጤ የራዳ አይደለም በማለት ለፓርላማ ገልጠዋል። ዜናዎቹን ከማጠቃላችን በፊት ርዕሰ ዜናዎቹን ደግመን እናሰማልን። የአውስትሬሊያ ሚዲያ ተቋማት የነጻነት ገደቦችን ተቀናቅነው ዘመቻ ሲያካሄዱ ጠቅላይ ሚኒስትሩ ማንም ሰው ከሕግ በላይ አይደለም እያሉ ነው። ሉላዊ ስጋት ቢኖርም በጅሮንዱ የአውስትሬሊያ መጣኔ ሀብትን ክበው እየተናገሩ ነው የሚሉት ግንባር ቀደም ርዕሰ ዜናዎቻችን ነበሩ።